በዛሬው መሰናዶ በማህበራዊ ድረገጾች መነጋገሪያ ከነበሩ ጉዳዮች አበይት ያልናቸውን ዞር ዞር ብለን ተመልክተናል። አሜሪካዊው የፖለቲካ ሳይንቲስት ፍራንሲስ ፉኩያማ ወደ ጠቅላይ ሚኒስትር ጽፈት ቤት አቅንተው ችግኝ ከመትከላቸው በፊት ባለፈው ማክሰኞ በፖለቲካና ምጣኔ ሀብት ላይ ያተኮረ ንግግራቸውን በአዲስ አበባው ሀያት ሬጀንሲ ሆቴል አድርገዋል። ንግግራቸው የምጣኔ ሀብታዊ ሽግግር ፖለቲካ እንዴት በሚለው ላይ ያተኮረ ነበር። ውይይቱን የታደሙት መሰረት ማሞ በትዊተር ገጻቸው እንዳሰፈሩት አሜሪካዊው የፖለቲካ ሳይንስ ሊቅ በአዲስ አበባው መድረክ እንደ ኢትዮጵያ ሁሉ የልማታዊ መንግስትን መንገድ የተከተሉ የምስራቅ እስያ አገሮች የግሉ ዘርፍ በምጣኔ ሀብት ውስጥ በተጫወተው ቁልፍ ሚና ስኬታማ መሆናቸውን ተናግረዋል። ፉኩያማ ኋላቀር ቢሮክራሲና ደካማ የግል ዘርፍ ለኢትዮጵያ ልማታዊ መንግስት ፈተና መሆናቸውንም ጠቁመዋል። ለበርካታ የማህበራዊ ድረገጽ ተጠቃሚዎች በተለይ ፉኩያማ የሚያቀነቅኑትን የፖለቲካና የኢኮኖሚ ፍልስፍና ለሚያውቁ ሰውዬው ወደ አዲስ አበባ ማቅናታቸው አነጋጋሪ ሆኖ ታይቷል። የፍራንሲስ ፉኩያማ የኢትዮ የኢትዮጵያ ጉብኝት ለመንግስት መገናኛ ብዙሀን ዜና የሚሆንበት ምክንያት ምን እንደሆነ ለመገመት ባይከብድም ተምሬ ያለሁ የሚለው ሁሉ በኢትዮጵያ ሕዝብ ላይ ተጠናክሮ የቀጠለው ንቀት እንዴት ቁጭት እንደማይፈጥርበት ሊገባኝ አይችልም የሚል ትዝብታቸውን ያሰፈሩት አሸናፊውን እግዚአብሔርን መረጥኩ የሚል መጠሪያ የሚጠቀሙ የፌስቡክ ተጠቃሚ ናቸው። አስተያየታቸውን ሲቀጥሉ የሰውየው ጉብኝት ኢትዮጵያ አየር መንገድን ጨምሮ አሏት የሚባሉ አንጡራ ሀብቶቿ እንዴት መሸጥ እንዳለባቸው ውይይት በሚደረግበት ሰሞን መሆኑ ይበለ የሚያበሳጭ ነው። በነመለስ ዜናዊ ጊዜ እነ ፖል ሄንዝ አስጠኝ ሆነው እንደተመደቡ ፉኮያማም ለአብይ የኒዮሊበራሊዝም አስጠኝ ሆነው ተመድበው ይሆናል ሲሉ ጥርጣሪያቸውን ገልጸዋል። ኢብሳ ዱግዳ በበኩላቸው አሜሪካዊው የፖለቲካ ሳይንቲስት ሳሙኤል ሃቲንግተን ኢትዮጵያን ከ1983 ዓ ም ጀምሮ ያወደመ የአምባገነንነት ዛፍ ተከሉ። አሁን ደግሞ ታዋቂው የፖለቲካ ሳይንቲስት ፍራንሲስ ፉኮያማ ወደ ኢትዮጵያ መጥተዋል። እርሳቸው የታሪክ ፍጻሜና የመጨረሻው ሰው ወይም በእንግሊዝኛ ኢንድ ኦፍ ሂስትሪ ን ደላስት ማን ከተባለው መጽሐፋቸው የሚተክሉት ዘር ለኢትዮጵያ ዲሞክራሲያዊ ሽግግር አበርክቶት ይኖረው እንደሆነ እናያለን ሲሉ በእንግሊዘኛ ጽፈዋል። በነገራችን ላይ የታሪክ ፍጻሜና የመጨረሻው ሰው ወይም በእንግሊዘኛ ርዕሱ ኢንድ ኦፍ ሂስትሪ ን ላስት ማን የተባለው የፉኩያማ መጽሐፍ ለገበያ ከቀረበ ጀምሮ ከፍተኛ ውዝግብና ክርክር የጫረ ነው። ፉኩያማ በኮሚኒዝምና በሶቪየት ህብረት ውድቀት ምክንያት ሊበራል ዲሞክራሲና ካፒታሊዝም አሸናፊ ሆነዋል ከሚል መደምደሚያ በዚህ መጽሐፋቸው ደርሰዋል። በእርሳቸው ትንታኔ የምዕራባውያኑ ሊብራሊዝምና ካፒታሊዝም ከእንግዲህ ተገዳዳሪ የላቸውም። በዚህ ሳቢያ ታሪክ በዓለም ፖለቲካ ውስጥ ያለው ሚና አብቅቷል። ይህ ትንታኔያቸው ወደ አዲስ አበባ ብቅ ያሉትን የፖለቲካ ሳይንስ ሊቅ ለሰላ ትችት ዳርጓቸው ነበር። ጴጥሮስ አሸናፊ ከበደ ፍራንሲስ ፉኮያማ ኢትዮጵያ መምጣቱንና ከጠቅላያችን ጋር መወያየቱን ሰማን። ለማንኛውም ፍራንሲስ ድንቅ ጸሐፊ ነው። አብዛኞቹ መጽሐፎቹ ለምርምርና ለክረክር በር የሚከፍቱ ናቸው። በነገራችን ላይ ፉኮያማ አደገኛ የኒ ኒዮሊበራሊዝም አቀንቃኝ ናቸው ጠቅላያችንን በዚሁ ፍልስፍና ሳያጠምቋቸው አይቀርም ሲሉ ሀሳባቸውን አስፍረዋል። ፉኩያማ የአዲስ አበባ ንግግራቸውን ሲያጠቃልሉ የልማታዊ መንግሥት ሞዴል ለኢትዮጵያ አዋጭ አለመሆኑን ጠቁመዋል። ጠቅላይ ሚኒስትር አብይ አህመድ ወደ አክሱም አቀንተው ከነዋሪዎች በተወያዩበት ወቅት ለቀረበላቸው ጥያቄ የሰጡት ምላሽ በዚህ ሳምንት መነጋገሪያ ሆኗል። ጠቅላይ ሚኒስትሩ በውይይቱ ላይ ለተነሳላቸው ጥያቄ መልስ ሲሰጡ የሚከተለውን ነበር ያሉት። ምርጫ አልቲሜት የሚደረገው ዲሞክራሲ ለማምጣት፣ ምርጫ የሚደረገው ትምምን ለማምጣት። ምርጫ የማያደርገው ሀገራት አሉ። ምርጫ ማድረግ ግዴታ የመጨረሻ ምሽግ አድርገን መውሰድ የለብንም። ምርጫ የማያደርጉ ሀያ ሰላሳ ዓመት የተቀመጡ ሀገራት አሉ። ይህንን ምርጫውን በሚመለከት ተወያይቷል። ዝርዝር ውይይት ተወያይቷል። ዋና ውሳኔ የምርጫ ቦርድ ቢሆንም ምርጫው ጊዜው ጠብቆ ቢደረግ ጥሩ ነው የሚል ሀሳብ እንዳለው አንስቷል። እስካሁን ፓርቲዎች ጋር አልተወያየንበትም። ምርጫ ቦርድ ጠርቶ ፓርቲዎች አላነጋግረውም። ኢህአዴግ ብቻ አይደለም። አንዳንዶች ተቃዋሚ ተፎካካሪ ፓርቲዎች መደረግ አለበት የሚል ጠንካራ አቋም ያላቸው፣ አንዳንዶች ደግሞ መደረግ የለበትም የሚል አቋም አላቸው። መደረግ የለበትም የሚል ገደል ግባ ከምንል ተወያይተን ብናደርገው ምን ጥቅም አለው? ባናደርገው ምን ጉዳት አለ? መቼስ ነው ችግራችን የሚፈታው? በደንብ ተወያይተን ምርጫ ቦርድ በሚመራው ይወሰናል። የእኛ አቋም እንዳልናቸው ነው። ማዕቀፍ፣ ሁሉም ይሳተፍበት ማድረግ፣ ዴሞክራሲያዊ ማድረግ ፍላጎት ያለን ስለሆነ የሌሎችን ስሜት የምንሰማ ቢሆንም በሚቀጥለው ዓመት ምርጫ ቢደረግ ችግር አለው የሚል እምነት እንዳያደርግ ብዙ የለም። ቀድሞም ውዝግብ ያስነሳው ይኸው የ2012 ምርጫ ጉዳይ ከጠቅላይ ሚኒስትሩ ንግግር በኋላ በማህበራዊ ድረገጾች ትኩረት አግኝቷል። የተሰጡት አስተያየቶች ግን ከጠቅላይ ሚኒስትሩ ሀሳብ ተቆንጽለው በተወሰዱ አረፍተ ነገሮች ላይ የተንተራሱ ጭምር ሆነው ይታያሉ። ሀወኒ ዳጴሳ የተባሉ የፌስቡክ ተጠቃሚ ክቡር ዶክተር አብይ ምርጫ ያስፈልገንም ለማለት ራሱ በምርጫ የመጣ መሪ መሆን ግድ ይላል። እርስዎ እንደ ሽግግር መንግስት ተቆጥረው በስልጣን ላይ አሉ እንጂ አንድም ድምፅ አግኝተው የተመረጡ ህጋዊ መሪ አይደሉም። በተቻለ ፍጥነት ህዝብ ችን በመረጠው መንግስት ብቻ የመተዳደር መብቱ ይጠበቅ። ምርጫው በተያዘለት ቀን ይደረግ። የምርጫውን ጊዜ ማራዘም ፈጽሞ የምንቀበለው ጉዳይ አይደለም ሲሉ ጽፈዋል። በዚያው በፌስቡክ መንደር ሙሌ አማን ነገሩን እንጂ ያስረዳው አያስፈልግም አላለም። እውነተኛ ዴሞክራሲያዊ ምርጫ ለማድረግ ቁርጠኝነት እንዳለው ነው እየተናገረ ያለው ሲሉ ሀወኒ መሳሳታቸውን ጠቁመው ሊያርሟቸው ሞክረዋል። ፖለቲከኛው አቶ አስራት አብርሃም በአክሱም ለጠቅላይ ሚኒስትሩ የቀረበው ጥያቄና የተሰጠውን መልስ አስታውሰው ዶክተር አብይ አህመድ ምርጫ ማካሄድ ግዴታ እንዳልሆነ ሀያና ሰላሳ ዓመት ምርጫ ሳያካሂዱ የሚኖሩ ብዙ አገሮች አሉ የሚል መልስ ሰጥተዋል። ከተሰጡት መልሶች ሁሉ ይሄኛው ደካማ ነው። እሳቸው ያሉት እውነት ሊሆን ይችላል። ነገር ግን እዚያ አገሮች ያሉ ዜጎች በውዴታም በግዴታም በህዝብ ያልተመረጠውን ተቀብለው እየኖሩ ስለሆነ ነው። አሁን በአገራችን ባለው ነባራዊ ሁኔታ ዶክተር አብይ ያለ ምርጫ መሪ ሆኝ ይቀጥላለሁ ቢሉ የሚቀ ላቸው ህዝብ ወይም የሚታዘዟቸው ክልሎች ይኖራሉ ወይ ሲሉ ጥያቄ አንስተዋል። በውጭ ሀገራት የሚኖሩ ኤርትራውያን አገሪቱ ሉዓላዊነቷን ከተቀዳጀች ጀምሮ የመሯት የኢሳያስ አፈወርቂ መንግስት ላይ በቃ የተባለ ዘመቻ እያካሄዱ ነው። በትግርኛ በእንግሊዘኛ እና ሌሎች በአገሪቱ በሚነገሩ ቋንቋዎች የሚካሄደው ይኸው ዘመቻ መልእክቱን ለማስተላለፍ ትዊተር እና ፌስቡክን ተጠቅሟል። የአስራ ስድስት ዓመት ታዳጊ ሳሉ አልጋ ተደግፈው የሚታዩበትን ምስል በትዊተር ያጋሩ አቤ የተባሉ የዘመቻው ተካፋይ ሳዋ እጅግ አስፈሪ ቦታ ነው። ምን እንደሚፈጠር ማንም አያውቅም። በዚህ አሰቃቂ ሁኔታ ውስጥ ኑር ያለሁ ሲሉ በወታደራዊው የማሰልጠኛ ጣቢያ ያሳለፉትን ጊዜ አጋርተዋል። በሳዋ ወታደራዊ ማሰልጠኛ የተሰጠ የትምህርት የምስክር ወረቀት አያይዘው እኛ ወደ ኮሌጅ እነሱ ወደ ወታደራዊ ማሰልጠኛ ተላክን። ሁላችንም ከዚህ የተሻለ ይገባናል። በውጭ ሀገራት የምትኖሩ ኤርትራውያን ለሰዎቻችሁ እንድትጮሆን እንፈልጋለን። የእናንተን ጥሪ እየተጠባበቁ ነው። ለእርዳታ እያለቀሱ ነው። ዝም አትበሉ። ንቅናቄውን ተቀላቀሉ ያሉት ደግሞ በዚያው በትዊተር መንደር ሮራ ሀባብ የተባሉ ናቸው። ደስ አለ በበኩላቸው እኛ ም ብለን ስራ እየሰራን ገንዘብ በመላክ ቤተሰቦቻችንንና ዘመዶቻችንን እንድንረዳና ከፖለቲካው ገሸሽ እንድንል ተነገረን። ተከፋፈልን። ተዳከምን። አሁን ግን በቃ ተነስተናል፣ ሲሉ የኤርትራ ገዢ ፓርቲ ስልጣን መልቀቅ እንዳለበት ጽፈዋል። ህሩይ ኪዳን የተባሉ ሌላው የዘመቻው ተሳታፊ በሳዋ ወታደራዊ ማሰልጠኛ የገጠማቸውን በትዊተር አጋርተዋል። ህሩይ ለመጀመሪያ ጊዜ በሳዋ ፌስቲቫል ሲዘጋጅ ከውጭ ሀገራት የመጡ ተማሪዎችን ለማስደሰት እንደ አስመራ ኤክስፖ ያሳመር ነው፣ እኛ ጭቁኖቹ ተማሪዎች ነበርን። በጣም የሚያሳዝነው ነገር በበረዶ የቀዘቀዘ ውሃቸውን እየጠጡ እኛን ቁልቁል ያዩን ነበር፣ ሲሉ ያለፉበትን ጽፈዋል። በትግርኛ የአክል የተሰኘ ስያሜ የተሰጠው ይሄው ዘመቻ በውጭ የሚኖሩ ኤርትራውያንን ጭምር ለሁለት የከፈለ ሆኖ ይታያል። ፊኒ ፊሌቴ በተሰኘ ስም በትዊተር መልእክታቸውን ያሰፈሩ አንድ ሰው በዘመቻ የተሳተፉ ሰዎች አይረቡም፣ በሱዳን የተፈጠረውን አሳዛኝ ሁኔታ ዘመቻቸውን ለማጠናከር መጠቀማቸው ያሳዝናል ሲሉ ወቅሰዋል። ፍሪ ኤርትራ በሚል ስም ሌላ የትዊተር መንደር ተጠቃሚ በሁለት የተለያየ ዓለሞች ውስጥ መኖራችን እጅግ የሚያሳዝን ነው፣ ለሶስት ቀናት የወታደራዊ ማሰልጠኛ ሕይወትን መቋቋም የማይችሉ ስልጣን ላይ ያለውን መንግስት ሲደግፉ ማየት ያሳዝናል፣ ከእውነታው እጅግ ተገንጥለዋል ሲሉ በኢሳያስ አፈወርቂ ደጋፊዎችና በነቃፊዎቹ መካከል ያለውን ልዩነት ጠቁመዋል። በነገራችን ላይ በሳምንቱ መጀመሪያ በስነ ጽሁፍ የኖቤል ሽልማት አሸናፊው ናይጄሪያዊው ወሌ ሾይንካን ጨምሮ 13 የአፍሪካ ሰዎች ለፕሬዝዳንት ኢሳያስ አፈወርቂ ደብዳቤ ጽፈው ነበር። የዲሞክራሲ አቀንቃኞች፣ የጸረ ሙስና ዘማቾች፣ ጋዜጠኞችና ጸሐፊያን ጭምር ለፕሬዝዳንቱ በላኩት ደብዳቤ በኤርትራ በእስር ላይ የሚገኙ ዜጎች ጉዳይ እንደሚያሳስባቸው ገልጸዋል። ኤርትራ ሀሳብን በነጻነት የመግለጽን ጨምሮ በተለ የተለያዩ ሰብአዊ መብቶች ከሌሎች የአፍሪካ ሀገሮች ወደ ኋላ መቅረቷን የገለጹት ጸሐፊዎቹ ኢሳያስ አፈወርቂ ከፈቀዱ ወደ አስመራ ጎራ ብለው ለመነጋገር ጥያቄ አቅርበዋል። ካለፈው ሰኞ ጀምሮ በኢትዮጵያ የኢንተርኔት አገልግሎት አብዝቶ ይቆራረጥ ይዟል። መንግስትና ብቸኛው አገልግሎት አቅራቢ ኢትዮ ቴሌኮም ለምን ለሚለው ጥያቄ ምላሽ መስጠት አልፈለጉም። ታምሩ ኪታታ ኢንተርኔት ሳይኖር እንዴት ቴሌ በደቂቃ 0.15 ሜጋባይት ይቆጥራል? አንድ አገልግሎት ሰጪ ተቋም አገልግሎት ለሰጠው ስራ ብቻ ገንዘብ እንደሚቀበል ይታወቃል። ቴሌ ምንም አይነት የኢንተርኔት አገልግሎት ሳይሰጥ በደቂቃ 0.15 ሜጋባይት ይቆርጣል ሲሉ ትችታቸውን ጽፈዋል። ታምሩ እንደሚሉት የኢንተርኔት አገልግሎት ባልነበረበ በት ወቅት ኢትዮ ቴሌኮም ያስከፍላቸው ነበር። ሙራድ ታደሰ በኢንተርኔት ሱስ የተለከፈ ሰው ሰሞኑን ሳይወድ በግድ ያለ ኢንተርኔት መኖርን ቢለማመድ መልካም ይመስለኛል ሲሉ ትዊተር ላይ ጽፈዋል። እጥፍ ወርቅ መላኩ በበኩላቸው የኢትዮጵያ መንግስት ባለስልጣናት ኢንተርኔት ለፌስቡክ አገልግሎት ብቻ የሚውል አድርገው ነው የሚያምኑት አራት ምርት ቤት ላኳቸውና የኢንተርኔት ጥቅም የሚል የስድስት ወር ኮርስ ይሰጣቸው አይገባቸውማ ሲሉ ተችተዋል። ዳጉ በሚል ስም አስተያየታቸውን ትዊተር ላይ ያሰፈሩ ሌላ ግለሰብ የፈተና ሰሞን ኢንተርኔት መዝጋት ግን ሌባ እናት ልጇን አታምንም ነገር ይሆንብኛል። ብዙ ልጆች ሲያድጉ ወላጆቻቸውን ወይም ዘመዶቻቸውን ወይ ጎረቤቶቻቸውን ነው መሆን የሚፈልጉት። አትስረቅ ሲሰርቁ ዝም ብለህ አትለፍ ልጆች አይሰርቁም ብለዋል ዳግማ አፈወርቅ ከቀናት በፊት ውጭ ካለ ሰው ጋር የቃለ መጠይቅ ቀጠሮ ያዝኩ የውጭው ሰው ባተሌ ነው ለእኔ ብሎ ስንት ፕሮግራም ቀይሯል መቼም ለአምስት ሰዓት ቀጠሮ ከአራት ሰዓት ጀምሮ ኦንላይን ሆንኩ አራት ሰዓት ተኩል ላይ ሁሉም የኢንተርኔት አገልግሎት ተቋረጠ ምን አለ ቀድሞ ቢነግሩን ሲሉ ሀዘናቸውን ገልጸዋል አድማጮች የዛሬው መሰናዶ ይህን ይመስል ነበር እሸቴ በቀለ ነኝ ጤና ይስጥልኝ